አውሮፓና ጀርመን ዓለም አቀፉ የሰብዓዊ መብት ተሟጋች ድርጅት አምነስቲ ኢንተርናሽናል ባለፈው ሐሙስ ባወጣው ዓመታዊ የሰብዓዊ መብት ዘገባ ጀርመን ውስጥ በስደተኞች መጠለያዎች ላይ የሚፈጸሙ ጥቃቶች እየተባባሱ መሄዳቸውን አስታውቋል። ከነዚህ ወንጀሎችም አብዛኛዎቹ ተገቢው ምርመራ እንዳልተካሄደባቸው እና ተገቢ ብይንም እንዳልተሰጠባቸው አምነስቲ በዘገባው ጠቁሟል። እንደ ዘገባው ይህ የሆነው ቁጥራቸው ከ11 ሚሊዮን በላይ የሚሆን ስደተኞች ጀርመን በገቡበት በጎርጎሮሳዊ 2015 ብቻ ሳይሆን ከዚያም በፊት ጭምር ነው። ባለፈው መጋቢት ወር ውስጥ ዴርሽፒግል የተባለው የጀርመን ታዋቂ መጽሔት እንደዘገበው በጎርጎረሳዊ 2014 በስደተኞች መጠለያዎች ላይ ከተፈጸሙ ጥቃቶች አብዛኛዎቹ መፍትሄ አላገኙም። እንደ ዘገባው በዓመቱ በደረሱት 157 ጥቃቶች ላይ ከተካሄዱት ምርመራዎች በ15ቱ ላይ ብቻ ነው ውሳኔ የተሰጠው። በዚሁ ዓመት ከተፈጸሙት ጥቃቶች 107ቱ አንድም ተጠርጣሪ አልተያዘባቸውም። ሀምሳዎቹ ደግሞ ተጠርጣሪዎች ቢኖሩም የ28ቱ ፋይል ተዘግቷል። አምስቱ አሁንም ፋይላቸው ያልተዘጋ ሲሆን፣ ሁለት ደግሞ ፍርድ ቤት አልቀረቡም። አምነስቲ ከዚህ ቀደም ዘረኝነትን መሰረት አድርገው ከተፈጸሙ ወንጀሎች መካከል በሕግ አስፈጻሚዎች ችላ ተብለዋል ካላቸው አንዱን በአሁኑ ዘገባው አስታውሷል። በህቡ ይንቀሳቀስ የነበረው በምህጻሩ ኤንስ የተባለው አፍቃሪ ናዚ ቡድን በጎርጎሮሳዊው ከ2000 እስከ 2007 ዓ.ም ድረስ በተለያዩ የጀርመን ከተሞች ዘጠኝ የውጭ ዜጎችንና አንድ ፖሊስ መግደሉ የተደረሰበት በጎርጎሮሳዊ 2011 ዓ ም መሆኑ ህግ አስፈጻሚዎች ስራቸውን በሚገባ አለማከናወናቸውን የሚያሳይ ነው ብሏል አምነስቲ። የአምነስቲ ኢንተርናሽናል የጀርመን ቅርንጫፍ ተጠሪ ሴልሚን ካሊስካን ባለፈው ሳምንት በሰጡት መግለጫ እንዳሉት ከዘረኝነት ጋር የተያያዙ ወንጀሎች ተዳፍነው የሚቀሩበት ምክንያት በጀርመን ተቋማዊ ዘረኝነት የሚጫወተው ሚና በግልጽ እንዲታወቅ ባለመደረጉና ለዚህም መፍትሄ ባለመፈለጉ ነው። በጀርመን ሕግ አስፈጻሚዎች ዘንድ ተቋማዊ ዘረኝነት እንዳለ በግልጽ የሚያሳዩ ምልክቶች አሉ። አምነስቲ ኢንተርናሽናል የጀርመን ምክር ቤት በህዳር 2015 በኤን ኤስኡ ላይ ተጨማሪ ምርመራ የሚያካሂድ ኮሚቴ እንዲቋቋም ማድረጉን በደስታ ተቀብለናል። ይሁንና እንዳለመታደል ሆኖ በእኛ አመለካከት ኮሚቴው ተቋማዊ ዘረኝነት ስህተት እንዲፈጠር በማድረግ ረገድ የሚጫወተውን ሚና ግን ደብቆታል። ሴልሚን ካሊስካን ተቋማዊ ዘረኝነት ምን ማለት እንደሆነ ሲያብራሩም ተቋማዊ ዘረኝነት በዋነኛነት የሚታየው በጭፍን ያለምንም ምክንያት አስቀድሞ ውሳኔ ላይ በመድረስ በድንቁርናና ፈጽሞ ባለማሰብ ነው። ይህም ዘራቸውን ቀለማቸውንና በማህበረሰቡ ውስጥ ስፍራ ያላገኙትን ወገኖች እንዲገለሉና በዘረኞች እንዲበደሉ ምክንያት ይሆናል። በጎርጎረሳዊ 2015 ጀርመን ውስጥ በተገን ጠያቂዎች መጠለያዎች ላይ 1031 ጥቃቶች መድረሳቸው ተመዝግቧል። እነዚህ ጥቃቶችም የዛሬ 3 ዓመት ከተፈጸሙት 63 ጥቃቶች ጋር ሲነጻጸሩ በ16 በመቶ ማደጋቸውን አስገንዝበዋል። አምነስቲ እንዳለው በሀገሪቱ ታሪክ ከሁለተኛው የዓለም ጦርነት ወዲህ በዘረኝነት መንስኤ ይህን ያህል ጥቃቶች ደርሰው አያውቁም። በዘገባው እንደተመለከተው በሀገሪቱ በተለይ ዘርንና ሃይማኖትን መሠረት ያደረጉ ጥቃቶችም በ87 በመቶ ጨምረዋል። ያም ማለት በ2013 693 የነበረው ይህን መሰሉ ጥቃት በ2015 ወደ 1295 ከፍ ብሏል። ካቴ አንድሩሽ የአውሮፓ ህብረት የመሰረታዊ ሰብአዊ መብቶች ድርጅት የህዝብ ግንኙነት አስተባባሪ ናቸው። አንድሩሽ ችግሩ በጀርመን ብቻ ሳይሆን በመላው የአውሮፓ ህብረት አባል ሀገራት ውስጥ ያለ ነው ይላሉ። በእርሳቸው አስተያየት በጀርመን የሚደርሰው ጥቃት በተገቢው ሁኔታ በመመዝገቡ በሀገሪቱ በስደተኞች ላይ የሚፈጸመው ወንጀል በምን ደረጃ ላይ እንደሚገኝ ለማወቅ ረድቷል። ሆኖም በጀርመን ከፍተኛ ጥቃቶች መመዝገባቸው ግን በሌሎች የአውሮፓ ህብረት አባል ሀገራት ሁኔታው የተሻለ ነው ማለት አይደለም። ጀርመንን በመሳሰሉ ሀገራት ችግሩ መኖሩ ይበልጥ ጎልቶ ለመውጣት የቻለው የተሻለ የመረጃ አሰባሰብ ስርዓት ስላለ ነው ሲሉም ይከራከራሉ። ጀርመንን ነጥዬ ለማውጣት አልፈልግም። ጀርመንን በሚመለከት በወረቀት ላይ የሰፈሩት አህዞች በእርግጥ ከፍተኛ ይመስላሉ። በቅርብ ጊዜው የአውሮጳ ህብረት የመሰረታዊ ሰብዓዊ መብቶች ድርጅት ዘገባ ላይም እነዚሁ አህዞች አሉ። ሆኖም መጥቀስ የምፈልገው ጀርመንን ጨምሮ ከፍተኛ የሚመስሉ የጥላቻ ወንጀሎች ዘገቡባቸው የአውሮፓ ህብረት አባል ሀገራት የጥላቻ ወንጀልን በመከላከልና ስለዚሁም መረጃዎችንም በመሰብሰብ የተሻሉ ሀገራት ናቸው። ይህ ደግሞ በመሰረቱ ችግሩን እንደ ችግር ለማየት እና መፍትሄ ፍለጋውንም ለመጀመር እኛ ፖሊሲ አውጪዎች፣ ፖለቲከኞችና ህዝቡም ማወቅ የሚፈልገው ነው። ስለዚህ በአንድ ሀገር የተፈጸመው ወንጀሉ ቁጥር ከፍተኛ ነው፣ በሌላው ደግሞ ዝቅተኛ ነው ብሎ ዝቅተኛ ቁጥር ከተሰጠባቸው ሀገራት ይልቅ ችግሩ ይበልጥ የሚታየው ከፍተኛ አሃዝ በተመዘገበባቸው ሀገራት ነው የሚገባሉን እቃወማለሁ። ምክንያቱም እውነታው በተቃራኒው ሊሆን ይችላል። ለመሆኑ በአውሮጳ እየተባባሰ ሄደውን ጥላቻ ያስከተለው ወንጀልን ለመከላከል በአውሮጳ ህብረት የመሰረታዊ ሰብአዊ መብቶች ድርጅት በኩል ምን ተደርጓል? ድርጅቱ በመፍትሄነት የሚያቀርበው ሀሳብስ ምን ይሆን? ለዚህ ጥያቄ አንድ ሩሽ የሰጡትን መልስ ወደ ኋላ ላይ እንሰማዋለን። ለአሁኑ የአምነስቲ ኢንተርናሽናል የጀርመን ቅርንጫፍ ኃላፊ በተለይ በጀርመን የተባባሰውን ጥላቻና ዘረኝነት ያስከተለውን ወንጀል ለመከላከል ቢወሰዱ ያላቸውን እርምጃዎች እናስቀድም። በባለፈው ሳምንቱ ዘገባው በጀርመን ጸረ የውጭ ዜጎች ወንጀል በቅርብ ዓመታት መባባሱን የገለጸው አምነስቲ ኢንተርናሽናል ባለፈው ዓመት እንደታየው የጀርመን ሕዝብ ስደተኞችን በራቸውን ከፍተው ከተቀበሉት አውሮጳውያን አንዱ መሆኑን ሳያነሳ አላለፈም። አምነስቲ በስደተኞችና በውጭ ዜጎች ላይ ጥቃት እንዳይደርስ አስቀድሞ አለመከላከልና ከደረሰም በኋላ አብዛኛዎቹን ተከታትሎ አጥፊዎችን ያለመቅጣት መንስኤ ነው በሚለው ተቋማዊ ዘረኝነት ላይ ልዩ ትኩረት እንዲደረግ አሳስበዋል። እኛ እንደ አምነስቲ ኢንተርናሽናል መንግስት፣ በጸጥታ ባለስልጣናት ስራ ውስጥ ተቋማዊ ዘረኝነት የሚጫወተውን ሚና ያለማቋረጥ ማጣራት እንዳለበት በጥብቅ እናሳስባለን። በእኛ አመለካከት ጉዳዩ በሚመለከታቸው ባለስልጣናት ላይ በሙሉ ገለልተኛ ምርመራ ማካሄድ የመጀመሪያው አስፈላጊ እርምጃ ነው። የጀርመን የፍትህ ሚኒስትር ሃይኮ ማስ መስሪያ ቤታቸው የአምነስቲን ዘገባ መርምሮ አስፈላጊውን እርምጃ እንደሚወስድ አስታውቀዋል። በውጭ ዜጎች ላይ የሚፈጸሙ ጥቃቶችን ችላ በማለትና በጉዳዩ ላይ አይኑን በመጨፈን እየተወቀሰው የጀርመን ፖሊስ ግን ወቀሳውን ሐሰት ሲል አስተባብለዋል። መስሪያ ቤታቸው በእርግጥ በሰው ኃይልም ሆነ በአንዳንድ ቴክኒካዊ ጉዳዮች ችግር ቢኖርበትም የሰብአዊ መብት ጉዳዮችን ግን ችላ እንደማይል የጀርመን ፖሊስ ህብረት ሊቀመንበር ራይነር ቬንድ ተናግረዋል። ሊቀመንበሩ በጀርመን ትልቁ የሰብአዊ መብት ድርጅት አምነስቲ ሳይሆን ፖሊስ ነው ሲሉም ተከራክረዋል። የአውሮጳ ህብረት የመሰረታዊ ሰብአዊ መብቶች ድርጅት የህዝብ ግንኙነት አስተባባሪ አንድሩሽ በበኩላቸው ችግሩ አዲስ እንዳይደለ አስታውሰው ችግሩን ለመከላከልም በአውሮጳ ህብረት ደረጃ ጥረቶች እየተደረጉ መሆኑን ተናግረዋል። ችግሩን መከላከል የማንችል እንዳልሆንን መጥቀስ ፈልጋለሁ። ይህ የአውሮጳ ህብረት ለአመታት ሲከላከለው የቆየ ጉዳይ ነው። በአውሮጳ ህብረት ደረጃ ጥላቻ ያስከተላቸውን ወንጀሎች መከላከል የሚያስችሉ ጠንካራ ህጎች አሉ። እነዚህም ዘረኝነትን፣ የውጭ ዜጎች ጥላቻን፣ በስራ ቅጥርና በስራ ቦታ የሚደርስ አድሎውን መከላከል የሚያስችሉ ናቸው። እናም ይህ ጉዳይ ችላ የተባለ አይደለም። በአንድሩሽ አስተያየት ወንጀሉን ለመከላከል የተሻለ መረጃ ያስፈልጋል። በአውሮፓ ህብረት የሚፈጸሙ ጥላቻ ያስከተላቸው ወንጀሎች በእርሳቸው አባባል መመዝገብ አለባቸው። ምን ያህል ጥላቻ ያስከተላቸው ወንጀሎች እንደተፈጸሙ ካልታወቀ ችግሩን መከላከል አዳጋች ነው ይላሉ። እርሳቸው እንደሚሉት በአውሮፓ በርካታ መሰል ወንጀሎች ተፈጽመዋል የሚል ስሜት አለ። ይሁንና ይህን የሚያረጋግጡ አህዛዊ መረጃዎች ግን የሉንም ይላሉ። የአሃዛዊ መረጃዎቹ መሰብሰብ ደግሞ ፖሊሲ ለማውጣት ፖሊሲ አውጪዎችንም ስራችሁን በአግባቡ አላከናወናችሁም ብሎ ለመውቀስ አስፈላጊ ነው ባይ ናቸው። ከዚህ ሌላ አንድሮሽ ፖሊሶችን ማሰልጠን፣ ከተበዳዮች ጋር እለት በእለት የሚገናኙ አካላት ተበዳዮችን በተገቢው መንገድ እንዲያስተናግዱና የጥላቻ ወንጀልን ለይተው እንዲያውቁ ማድረግ እንደሚገባም አሳስበዋል። ጀርመን ስደተኞችን ከዘረኛ ጥቃቶች ባለመከላከል በቀረበባት ወቀሳና በመፍትሄነት በተሰነዘሩ ሀሳቦች ላይ ያተኮረው የዛሬው አውሮጳና ጀርመን ዝግጅታችን በዚሁ አበቃ። አድማጮች በተከታተላችሁት ዘገባ ላይ አስተያየት ጥያቄ ካላችሁ ላኩልን። ጥቆማችሁንም እንቀበላለን። በኤስኤምኤስ፣ በፌስቡክ፣ በኢሜይል እንዲሁም በዋትሳፕ አድራሻችን ላኩልን፣ እናስተናግዳለን። ሳምንት በሌላ ቅንብር እንጠብቃችኋለን። እስከዚያው ደህና ቆዩን።